የዓለም ዜና ሊያሰማን ማን ተጋፍቶ ተዘጋጅቷል። መልካም ቆይታ። የዲደብሊው ዜና። ጤና ይስጥልኝ አድማጮች። በቅድሚያም አርዕስተ ዜና። ዓለም አቀፉ የመብት ተሟጋሽ ድርጅት አምነስቲ ኢንተርናሽናል አማራ ክልል ውስጥ ለወራት የቀጠለው ሺዎችን በዘፈቀደ ማሰር እንዲቆም ጠየቀ በዳንግላ በጭልጋ በኮምቦልቻና በሸዋሮቢት የማጎሪያ ጣቢያዎች በሺዎች የሚቆጠሩ ሰዎች በዘፈቀደ መታጎራቸውን አምነስቲ በዛሬ ዘገባው ይፋ አድርጓል ዶናልድ ትራምፕ የአሜሪካ ምርጫን በማሸነፋቸው ከዓለም ሀገራት መሪዎች የእንኳን ደሳሎ መልእክት እየጎረፈላቸው ነው የቀድሞው የዩናይትድ ስቴትስ ፕሬዝዳንት የሪፐብሊካን እጩ ዳናልድ ትራምፕ ምርጫው ሳይጠናቀቅ ካስፈላጊው 270 ድምፅ በላይ በማግኘት አስቀድመው ማሸነፋቸውን አረጋግጧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመከላከያ ሚኒስትራቸውን ማባረራቸውን የተለያዩ የእስራኤል የተቃዋሚ ፓርቲዎች አወገዙ። ዜናው በዝርዝር ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አማራ ክልል ውስጥ ለወራት የቀጠለው ሺዎችን በዘፈቀደ ማሰር እንዲቆም ጠየቀ። የመብት ተሟጋች ድርጅቱ ዛሬ ባሰራጨው ጋዜጣዊ መግለጫው በኢትዮጵያ ፌዴራል መንግስትና በአማራ ክልል የጸጥታ ኃይላት የተዋቀረ ያለው የጋራ ግብረ ኃይል የዘፈቀደ እስሩን ያቁም ብሏል። አምነስቲ በጥናት የደረሱበት ባለው መረጃ መሰረት የጋራ ግብረ ኃይሉ ከመስከረም 18 ጀምሮ አማራ ክልል ውስጥ የሚገኙ አራት የማጎሪያ ጣቢያዎችን በሺዎች በሚቆጠሩ ያልታጠቁ ዜጎች መምሏቱን አሳውቋል። በአማራ ክልል አሁን የሚታየው የዘፈቀደ እስር የተለመደ ታክቲክ ለመሆኑ ማስረጃ ነውም ብሏል። ከዳንግላ የማጎሪያ ጣቢያ የተለቀቀ አንድ የአይን ማኝ እሱ በነበረበት ማጎሪያ 1610 ግድም ሰዎች እንደሚገኙ መናገሩን አምነስቲ ዘግቧል። ሌላ የታጎሩ ሰዎችን ኮምቦልቻ በሚገኘው አንድ የማጎሪያ ጣቢያ የተመለከተ የአይን ማኝ በስፍራው በመቶዎች የሚቆጠሩ ሰዎች መመልከቱን ለአምነስቲ ተናግሯል። በዳንግላ፣ በጭልጋ፣ በኮምቦልቻ እና በሸዋ ሮቢት የማጎሪያ ጣቢያዎች በሺዎች የሚቆጠሩ ሰዎች በዘፈቀደ መታጎራቸውን አምነስቲ በዛሬ ዘገባው ይፋ አድርጓል። ጀርመንና ሱማሊያ ህገወጥ ፍልሰተኞችን ወደ ምስራቅ አፍሪቃዊቷ አገር ስለመላክ ተወያዩ። የጀርመን መንግስት ኦላፍ ሾልስ የሱማሊያው ፕሬዚዳንት ሀሰን ሼክ መሐሙድን ዋና ከተማይቱ በርሊን ውስጥ ተቀብለው ዛሬ አነጋግሯል። ሁለቱ ሀገራት ህገወጥ ፍልሰተኞች በአፋጣኝና ስኬታማ በሆነ መንገድ ወደ ሀገራቸው ለመመለስ መስማማታቸውን አሳውቋል። ከጀርመን ወደ ሶማሊያ እንዲመለሱ ይደረጋሉ የተባሉት ህገወጥ ፍልሰተኞች ብርቱ ወንጀል ያለባቸው ነውም ተብሏል። እነዚህም ቁጥራቸው ትንሽ መሆኑ ተጠቁሟል። በራይ መንግስቱ ህገ ወጦቹን መመለስ ያስፈለገው ጀርመን ውስጥ በርካታ ቁጥር ያለውና በደንብ ከማህበረሰቡ ጋር የተቀላቀለውን የሶማሌ ማህበረሰብ ፍላጎት ታሳቢ በማድረግ ነው ብሏል። ጀርመን ውስጥ 65 ሺህ ሶማሊያውያን ይኖራሉ። ከነዚህ ውስጥ ቁጥራቸው ጥቂት የተባሉት ጀርመን ውስጥ የመቆየት መብት የላቸው መባሉን የጀርመን ዜና አገልግሎት በጀርመንኛ ምጻሩ ዴፔአ ዘግቧል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶች ቬሌ ሬዲዮ የዓለም ዜና ነው። ዶናልድ ትራምፕ የአሜሪካ ምርጫን በማሸነፋቸው ከዓለም ሀገራት መሪዎች የእንኳን ደስ ያለ መልእክት እየጎረፈላቸው ነው። ቀድመው የእንኳን ደስ ያለው መልእክት ካስተላለፉት መካከል የጀርመን፣ የፈረንሳይ፣ የእስራኤልና የኢትዮጵያ መሪዎች ይገኙበታል። የጀርመን መራሄ መንግስት ኦላፍ ሾልስ ዶናልድ ትራምፕ በማሸነፋቸው ቀጣዩ መልእክት አስተላልፏል። አሜሪካውያን በድምፃቸው መርጠዋል ዶናልድ ትራምፕ ምርጫውን ማሸነፋቸው ግልጽ ነው ለዚህም እንኳን ደስ ያለ ወላቸዋለሁ ጀርመን የትራንስ አትላንቲክ ሁነኛ ተባባሪ በመሆኗ እንደምትቀጥልም ምራይ መንግስቱ አረጋግጧል አገራቸው ለረዥም ዘመን ስትተባበር ከነበረችው ዩናይትድ ስቴትስ ጋር ለዲሞክራሲና ለጋራ ብልጽግና መስራታቸውን እንደሚቀጥሉ አሳውቋል። የጀርመን ውጭ ጉዳይ ሚኒስትር አናሌና ቤርቦክም ከዩክሬን ጉዟቸው መልስ የእንኳን ደስ ያለው መልእክታቸውን ለጋዜጠኞች መግለጫ ሲሰጡ ተናግሯል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርዙላ ፎንደርላይን ላይን ትራምፕ በመመረጣቸው የእንኳን ደስ ያለው መልካም ምኞታቸውን በኤክስ የማህበራዊ መገናኛ በኩል ካስተላለፉት ውስጥ ይገኛሉ። የፈረንሳይ ፕሬዚዳንት ኤማኑዌል ማክሮን በኤክስ የማህበራዊ መገናኛ አውታራቸው ዶናልድ ትራምፕ በማሸነፋቸው የእንኳን ደስ ያለው መልእክት አስተላልፏል። ፕሬዚዳንቱ ባለፉት አራት ዓመታት በመከባበርና በመፈላለግ ተደረገ ባሉት አይነት መንገድ ፈረንሳይ ከዩናይትድ ስቴትስ ጋር ለመስራት ዝግጁ መሆኗን ገልጧል። የቀድሞ የሩሲያ ፕሬዚዳንትና በአሁኑ ወቅት የአገሪቱ የጸጥታ ምክር ቤት አባል ዲሚትሪ ሜድቬድቭ በበኩላቸው ለዩክሬን ፕሬዚዳንት ቮሎዶሚር ዜሌንስኪ ጥሩ ቀን እንዳልሆነ ዞር ወር ባለ አነጋገር ጠቆም አድርጓል። በርካታ የዓለም መሪዎች ባለፈው የስልጣን ዘመናቸው አወዛጋቢ ለነበሩት የቀድሞ ፕሬዝዳንት ዳናልድ ትራምፕ የእንኳን ደሳሎ መልእክታቸውን በመላክ ላይ ይገኛሉ። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአስደናቂ ሀገር አቀፍ የምርጫ ውጤት ተፎካካሪያቸው ካማላ ሃሪስን በመርታት ዛሬ አሸነፉም። ዶናልድ ትራምፕ የአሜሪካ 47ኛ ፕሬዚዳንት መሆናቸውንም በአስተማማኝ ሁኔታ አረጋግጧል። ዶናልድ ትራምፕ የምርጫ ሂደቱ ገና ሳይጠናቀቅም ነው አብላጫ የምራጭ ድምፅ በማግኘት ያሸነፉት። ያን ብቻ አይደለም፣ የአሜሪካ ምርጫን ከሚወስነውና ከአጠቃላይ ግዛቶቹ ለማሸነፍ እጅግ አስፈላጊ የሆነውን የ270 የምርጫ ጉባኤ ውክልና ወይም ኤሌክቶራል ኮሌጅ ድምፆችም አልፏል። ማሸነፋቸው በዋና ዋና መገናኛ አውታሮች ይፋ በሆነበት ወቅት 277 የምርጫ ጉባኤ ውክልና ሲያሸንፉ፣ ተፎካካሪያቸው ካማላ ሃሪስ ደግሞ 224 ውክልና አግኝቷል። የ78 ዓመቱ ዶናልድ ትራምፕ እጅግ አስደናቂ ያሉት ድላቸው አሜሪካን ዳግም ታላቅ ለማድረግ የሚያስችል መሆኑን ገልጧል። ድሉንም ከዚህ በፊት ያልታየ ሲሉ አወድሷል። አሜሪካ ከዚህ በፊት ያልታየና ኃያል የሆነ ስልጣን ሰጥቶናል። ሴኔቱን ዳግም ተቆጣጥረናል። ዋው ተሸናፊዋ እጩ ፕሬዚዳንት ተወዳዳሪ ካማላ ሃሪስ ንግግር ያሰማሉ ተብሎ ይጠበቃል። ዶናልድ ትራምፕ የሚመሩት የሪፐብሊካን ፓርቲ በሴኔቱ አብላጫ ድምፅ ሲያገኝ፣ በተወካዮች ምክር ቤትም በበርካታ መቀመጫዎች እየመራ ነው። ከዚህ ቀደም በምርጫ ቅስቀሳ ወቅት የግድያ ሙከራ የተደረገባቸው ዶናልድ ትራምፕ ፍሎሪዳ ግዛት ውስጥ በዌስት ፓልም ባህር ዳርቻ ማራላጎ የሚገኘው መኖሪያ ቪላቸው አቅራቢያ በአሜሪካ የደህንነቶች ጥበቃው እጅግ መጠናከሩ መቆጣጠሩም ታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመከላከያ ሚኒስትሩን ማባረራቸውን የተለያዩ የእስራኤል የተቃዋሚ ፓርቲዎች አወገዙ። ጠቅላይ ሚኒስትሩ መተማመኑ ተሸርሽሯል ሲሉ የወቀሷቸውን የመከላከያ ሚኒስትር ዮዋብ ጋላንን ማሰናበታቸው የተሰማው ትናንት ነበር። ቢንያሚን ኔታንያሁ የግል ፍላጎታቸውን እያንጸባረቁ ነው ሲሉም ተቃዋሚ ፓርቲዎች ከሷል። ቤንያሚን ኔታንያሁ መከላከያ ሚኒስትሩን ትናንት ሲያሰናብቱ ወታደሮቻችን ከእንግዲህ እሱን አያምኑትም ብሏል። የጠቅላይ ሚኒስትሩ ድርጊት ትክክል አይደለም ካሉት መካከል የሰራተኛው ፓርቲ ተጠሪ ያኤር ጎላን እስራኤላ ያን ሙሉ ለሙሉ አድማ እንዲመቱና ሰልፍ እንዲወጡ ጥሪ አስተላልፏል። ይህ ዶችቬሌ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አማራ ክልል ውስጥ ለወራት የቀጠለው በሺዎች ዘፈቀደ እስር ማሰር እንዲቆም ጠየቀ። በዳንግላ፣ በጭልጋ፣ በኮምቦልቻ እና በሸዋሮቢት የማጎሪያ ጣቢያዎች በሺዎች የሚቆጠሩ ሰዎች በዘፈቀደ መታጎራቸውን አምነስቲ በዛሬ ዘገባው ይፋ አድርጓል። ዶናልድ ትራምፕ የአሜሪካ ምርጫን በማሸነፋቸው ከዓለም ሀገራት መሪዎች የእንኳን ደስ ያለው መልእክት እየጎረፈላቸው ነው። የቀድሞ የዩናይትድ ስቴትስ ፕሬዚዳንት የሪፐብሊካን እጩ ምርጫው ሳይጠናቀቅ ከአስፈላጊው 270 ድምፅ በላይ በማግኘት አስቀድመው ማሸነፋቸውን አረጋግጧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመከላከያ ሚኒስትሩን ማባረራቸውን የተለያዩ የእስራኤል የተቃዋሚ ፓርቲዎች አወገዙ። የስራ ማቆም አድማና የተቃውሞ ሰልፍም ጥሪ ያስተላልፈዋሉ። አድማጮች፣ ዜናው በዚሁ አበቃ። መልካም ጊዜ ጤና